በኦሮሚያ ክልላዊ መንግስት፣ በምስራቅ አርሲ ዞን በሽርካ ወረዳ ነዋሪ የሆኑ አቶ ጀማል ሁሴን የተባሉ ግለሰብ ሶስት ልጆቻቸው በታጣቂዎች እንደተገደሉባቸው ለአሜሪካ ድምፅ አፋን ኦሮሞ ዝግጅት ክፍል ገልጸዋል። ምናልባት በሕይወት ኖሬ አእምሮ የትክክል ከሆነ ልጆቼ ምን አደረጉህ ብዬ መንግስትን እጠይቅ ይሆናል ብለዋል። የወረዳው አስተዳዳሪ ሁኔታውን በስልክ ከመስማት ውጪ በአካባቢው ስለሌለው የማውቀው ነገር የለም ብለዋል። በዚህ ዞን ሌላ ወረዳ ውስጥ ተጨማሪ ግድያ መፈጸሙን ነዋሪዎች ተናግረዋል። ጃለኔ ገመዳ ያጠናቀረችውን ሪፖርት ጽዮን ግርማ አሰናድተዋለች። በምስራቅ አርሲ ዞን ሺርካ ወረዳ ጎቤሳ 01 ቀበሌ ውስጥ ሶስት ወንድማማቾች ይኖሩበት ከነበረበት ቤት ውስጥ አውጥተው ታጣቂዎች እንደገደሏቸው የአካባቢው ነዋሪዎችና ወላጅ አባታቸው ለአሜሪካ ድምጽ አፋን ኦሮሞ ዝግጅት ክፍል ተናግረዋል። አቶ ጀማል ሁሴን የወጣቶቹ አባት ናቸው። ልጆቻቸው መርሀቡ ጀማል እድሜው 26፣ ቶላ ጀማል እድሜው 24፣ እንዲሁም አብዲሳ ጀማል እድሜው 20 አመት እንደነበር ይናገራሉ። አቶ ጀማል እንደሚሉት እርሳቸው የሚኖሩት ገጠር ነው። ልጆቻቸው ግን በትምህርትና በስራ ላይ ስለተሰማሩ በሺርካ ወረዳ ጎቤሳ በተባለች ከተማ ቤት ሰርተውላቸው እዛው በመኖር ላይ ነበሩ። አቶ ጀማልና ባለቤታቸው ሶሌ ፈረቀሳ በተባለ ገጠር ቀበሌ ይኖሩ እንደነበርና መስከረም 30 2009 የልጆቻቸውን መገደል እንደሰሙ ይናገራሉ። ልጆቼ 11 ሰዓት ላይ እንደተገደሉ መስከረም ሰላሳ ምሽት አንድ ሰዓት ላይ ነገሩኝ። ወዲያውኑ ወደ መኖሪያቸው መጣሁ። ስደርስ የሦስቱም አስከሬን እዚያው የተገደሉበት ግቢ ውስጥ ነበር ያለው። ከዚያ ሰዎች እንዲረዱኝ ጠይቄ አስከሬናቸውን ወደ ቤት አስገባ ነው እዚያው አደርን። ስሙ እንዳይጠቀስ የጠየቀ የአካባቢው ነዋሪ ወጣቶቹ መስከረም 30 ሁለት ሺህ ዘጠኝ ዓመተ ምህረት ከቀኑ 11 ሰዓት አካባቢ ታጣቂዎች ወደ ቤታቸው መጥተው ወደ ደጅ ካወጧቸው በኋላ እንደገደሏቸው ይናገራል። ወራነ አጋዚ የመንግስት ኃይሎች ናቸው ሰው መርቶ ይዟቸው መጣ። ልጆቹ የጠየቁት ነገር የለም። ሶስቱንም ከቤት አውጥተው ገደሏቸው። እኚሁ ግለሰብ እንደሚሉት የሦስቱ ወንድማማቾች አባት አቶ ጀማል ሁሴንና እናታቸው ሐዘኑ መሪር ከመሆኑ የተነሳ ራሳቸውን እንዳይገድሉ ተሰግቶ እጆቻቸው ታስሮ እየተጠበቁ እንደሆነ ይናገራሉ። የሟቾች አባት አቶ ጀማል ሐዘናቸውን ለመግለጽ አቅም እንዳጡ ይገልጻሉ። አንጅራ መቼም በሕይወት አለን። ነገር ግን ምላሳችን ተሳስሮ ሰውነታችን ደንዝዟል። እምባ ከይናችን ደርቆ አያውቅም። ቤተሰቢያ አንድ ነገር አያውቅም። አእምሯችንና ሕሊናችን ዞሯል። ሦስቱ ልጆቼ የኦሮሞ ልጆች ናቸው። ያለምንም ጥፋት ኦሮሞ ስለሆኑ ብቻ ገደሉብኝ። ልጆቼ ለምን እንደ ተገደሉ የነገረኝ ባለስልጣንም ሆነ መከላከያ ሰራዊት የለም ያሉት አቶ ጀማል ሌሎች ትንንሽ ልጆች ቢኖሩኝም ደርሰውልኝ የሚጦሩኝ የሚረዱኝ እነኚህ ሶስቱ ነበሩ እራሳቸውንም የቻሉት እነርሱ ነበሩ ምን ላድርግ ለራሴ በምኖርበት የገጠር ቀበሌ ውስጄ ቀበርኳቸው ከእኔ ጋር ህዝብ ወጥቶ ቀበራቸው ይላሉ ገሩ ሰሙንክ የሌሊት ክንጅሩ የሌ ዋላ አሌ እኔም አእምሮዬ ዞሮአል። ያዋቂ አላዋቂ ሆኛለሁ። ምንም ማለት አልችልም። አቅም የለኝም። እኔንም ሕዝቡ እጄን አስሮ ይጠብቀኛል። እስቲ እግዚአብሔር አላህ ያሳያችሁ። እኔን ሰው ነው የሚጠብቀኝ። እናታቸው ደግሞ ልትሞት ነው። ነገ ማደሯን አላውቅም። እኔም ከሞት የምቀር አይመስለኝም። ምናልባት በህይወት ኖሬ አይምሮዬ ትክክል ከሆነ መንግስትን ምን አደረጉህ፣ ስለ ልጆቼ ምን አስተያየት አለህ ብዬ ጠይቅ ይሆናል። ይህም አይምሮዬ ሲስተካከል ከሁሉም በላይ ደግሞ በህይወት ከኖርኩ እኔም ልጆቼን ወደ ሞት እየተከተልኳቸው ነው፣ ይላሉ አቶ ጀማል። በምስራቅ አርሲ ዞን ውስጥ በየደረጃው ያሉትን እንዲሁም የፖሊስ ቢሮን ለማነጋገር ለቀናት ያደረግነው ጥረት አልተሳካም። በመጨረሻ ግን ከወረዳው አስተዳደር አቶ ሲራጅን አግኝተን ተፈጸመ ስለተባለው ሰዎች ግድያ ጠይቀናቸው ነበር። ስለ ጉዳዩ አላውቅም። አሁን ባሌ ነው ያለሁት። በሞቱበት ጊዜም እዚያ ስለነበርኩ አላውቅም። እረፍቱ ስጄ ከአካባቢው ከወጣሁ ከአንድ ወር በላይ ሆነኝ። ቤተሰብ ታሞብኝ ነው የሄድኩት። ነገሩን እንዳንቺው በስልክ ሰምቻለሁ የማውቀው ነገር ግን የለም። በድንገት ተጠርቼ ስለሄድኩ በእኔ ቦታ ሌላ ሰው ለጊዜው ተተክቶ ይስራ አይስራ አላውቅም። በሌላ በኩል በምስራቅ አርሲ ዞን ሮቤ ወረዳ ሰዲግ ከተማ ውስጥ የሶስት ልጆች አባትና የ28 ዓመት ወጣት አቶ አብደላ ማማ የአስቸኳይ ጊዜ አዋጁ በታወጀበት ቀን ከመንግስት ኃይሎችና ከአካባቢው ፖሊሶች በደረሰበት ድብደባ ለሁለት ቀናት ከታመመ በኋላ ሕይወቱ ማለፉን ከነዋሪዎች ውስጥ ማንነቱን እንዳንገልጽ የጠየቀ ሰው ተናግሯል። በእለቱ ሰላማዊ ሰልፍ ለምን ወጣችሁ ብለው በተጨማሪም የቀበሌ ባለስልጣኖች ከታጣቂዎች ትጥቅ ለማስፈታት ሞከራችሁ ብለው ብዙዎችን ደብድበው ነበር። አብደላ በደረሰበት ድብደባ ሁለት ቀን አታሞ ሞተ። ይህ ሰላማዊ ሰልፍ የተካሄደው የአስቸኳይ ጊዜ አዋጁ በታወጀበት ቀን ነበር ያለው ይህ የአካባቢው ነዋሪ፣ አቶ አብደላም የተደበደበው እዚያው ሰላማዊ ሰልፉ ላይ እንደነበር ይናገራል። አቶ አብደላ ተደብድቦ ወደ ቤት ከመጣ በኋላ ወደ ሆስፒታል ለመውሰድ የአካባቢው ሰው ፈርቶ እንደነበር ገልጾ ሕይወቱም ካለፈ በኋላ የቀብር ስነ ስርዓቱ ለስሙ እንጂ በአግባቡ እንዳልተከናወነ ይናገራል። እነዚህን ጉዳዮች በተመለከተ ከሌሎች የአካባቢው ባለስልጣናትና አመራሮች መረጃ ለማግኘት ያደረግነው ከፍተኛ ጥረት አልተሳካም። በዚህ ጉዳይ ላይ ምላሽ የሚሰጡን ከሆነ ጥረታችንን እንቀጥላለን።